አባ ቶርቤ በሚባል መጠሪያ ምዕራብ ኦሮሚያ ውስጥ ተደራይቶ የሚንቀሳቀስና በክልሉ ባለሥልጣናትና በፖሊስ ባልደረቦች ላይ ግድያ የሚፈጽም ቡድንን በቁጥጥር ስር ማዋል መጀመሩን የኦሮሚያ ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽነር ጀኔራል አለማየሁ እጅጉ ዛሬ በሰጡት ይህን የታጠቀ ኃይል አስራ ሁለት የፖሊስ አባላት በተገደሉበትና ሰባ ሰባት በቆሰሉበት የወንጀል አድራጎት ውስጥ መሳተፉንም አመልክተዋል። አቶ አለማየሁ አክለውም የቡድኑ አባላት 29 ሲቪሎችን ገድለው አርባ የመንግሥት ታጣቂዎችን ማቁሰላቸውንም ገልጠዋል። በተጨማሪም 2072 ክላሽንኮቭ ጠመንጃ ከፖሊስ ጣቢያዎች ግምጃ ቤት መዘረፋቸውንም ኮሚሽነሩ ተናግረዋል። ሪፖርተራችን ሙክታር ጀማል አነጋግሯቸዋል። ኮሚሽነሩን በእርሳቸው ማለትም ኮሚሽነሩ አለማየሁ በሚሰጡት ማብራሪያ ይጀምራል ሪፖርቱ። እንግዲህ እንደምታወቀው እንደምታወቀ በክልላችን በተለይ በምዕራቡ አካባቢ ሰፊ ችግር እንደነበሩና ያንን መካከል ወደ ሰላም ለመመለስ የሚደረገው ጥረት አለ። ግን ሰፊ ትግስት ሰፊ ጊዜ ወደ ትግስት የተወሰደ ነው እና ይህን ብዙ መስዋዕትነት ያስከፈለው የሰፋ ካህን መስዋዕትነት የከፈሉበት ሁኔታ ነው ያለው። ንብረትም የወደመበት ሁኔታ ነው ያለው። ይሄን ብቻም ሳይሆን መንገዶች ተደስቶ የንግድ ስራ የተስተጓጎለበት ሁኔታ አለ። መዋቅሮች በተለይ ጭለ ወለጋና ወራ ወለጋ ላይ ወረዳና ቀበሌ አካባቢ እንዲሁም ዞን አካባቢ መዋቅሩ በተረጋጋ ሁኔታ ዞን አገልገል ያልቻለበት ሁኔታዎች ነው የተፈጠሩት። እነ በኦነግ ሸኔ የሚንቀሳቀሰው የገንዘብ ዘረፋም በተለያየ ቦታ ወደ ሶስት ሚሊዮን የሚሆን ገንዘብ የተዘረፈበት የፖሊስ ጣቢያም ተገብቶ መሳሪያ የተዘረፈበት ሁኔታዎች አሉ። ይህን ወደ ቦታ መመለስ የፖሊስ አላፍነት በቀጥታ መዋቅር አላፍነት በመሆኑ ፖሊስ ለብሰት ነክሰው የህግ የበላይነት በላይነትን ለማስከበር ጥንቃቄና በቁርጠኝነት ማስራት እንዳለበት ህዝቡም ከዚህ ፖሊስ ጎን እንዲሆን በትጋት መስራት እንዳለበት የታየበት ነው። ስራቱም ህብረተሰቡ በቆየ ቁጥር የዕለት ተዕለት ስራውን መስራት አልቻለም። በፖሊስ ላይም በመንግስት ላይም እምነት እያጣ የሄደበት ሁኔታ ያለ ህክል ነው። ይህም ደግሞ ፖሊስ ዋናው አላማው ህግን ማስከበር ህግ በላይነትም ማስከበር ከሆነ ድረስ ማንም ሀሳብ ያለው የተለየ ተቃዋሚ ያለው ያለ ደም ማፋሰስ ያለ ግጭት በመድረክ መነጋገር ማስፋት የሚችልበት አገር አሁን የመጣውን ለውጥ ሰላምን ማስከበር አንዱ አጀንዳ ሆኖ ባለበት ምንም አይነት ደም መፋሰስ ያለበት እኛ እንደ ፖሊስ ሰላሙን ለማስከበር የህግ በላይነትን ማስጠበቅ ኃላፊነት እንደሆነ ፖሊሶችም በየደረጃ ያለው አመራርም አባልም ይህን አውቆ ስራውን በአግባቡ እንዲሰራ ህዝቡም ይህንን እንድተባበር የጀመራቸውን ተገቶች በተለይ መንገዶች ሲዘጉ መዘጋት የለበትም ብለው በተለያዩ ዞኖች እንደ አብነት ከብዙዎቹ ጥቂቱ ብቻ አስተዋሚ፣ ይንቺ ለጥሌ እና ሌሎችም ያልተከፋቸው ቦታ ላይ የህዝብ ተሳትፎ በጣም ይጎላል። ምስራቅ አካባቢ ያለው ባሌ አካባቢ ይሄምን እያልኩ ያለው ጅማን ሁን ሌሎች አካባቢዎች የህዝቡት ነበር በምዕራ ለምሳት ይሄ ችግር መቀጠል የለበትም ማስተካከል አለበት ብሎ የሚያነሳቸውን ህዝብ ሰፋ ባላንትም ሞራል እየሰጡ ወደ ሰላም የሚመለስበት መጨረሻ ላይ የሰላም ሂደቱ ምን ጊዜም ዝግ አይሆንም። የሚፈለገው ሰላም ነው። መስዋዕትነት መከፈል በሌለበት ሰዓት ማንም ሰው መስዋዕትነት መከፈል የለበት አስራ ሁለት ፖሊስ የሞቱበት ከዛም በላይ ከሰባ ሰባት የሚሆኑ የቆሰሉበት ከህብረተሰብ ህይወት ያለፈበት በምንም ተአምር የሰላም ሂደቱን ማስቀጠል ና በሰላም ሌሎች አሳይመንቶችን መስራት በሚቻልበት ሰዓት ይህ ችግር መፈጠር ስለሌለበት እኛ እንደ ፖሊስ የህግ በላይነትን ማንም ይሁን ማን ማስጠበቅ ኃላፊነታችን በመሆኑ በየደረጃ ያለው ፖሊስ አመራር ና አባላት ይህን ተግባር ከግብ ማድረስ እና ከዚህ አልፎ የሚገኘውን ህጉ በሚፈቅደው ወደ ህግ የማቅረብ ስራውን ያለምንም ማቅማማት ህገ መንግስቱን የማስከበር ና ሰላሙን ማስከበር ኃላፊነቱ እንደወጣ የምለው የዛሬው

እየተሰራ ያለው መሆኑ እንድታወቅ ጀነራል ኮሚሽነር አለማየሁ እጅጉ የኦሮሚያ ፖሊስ ኮሚሽን ኮሚሽነር በአድማጮች ስም በጣም ነው የማመሰግነው አመሰግናለን